Voice of America. ዓለም ስለ አፍሪካ የሚያደርገውን ንግግር ቃና መለወጥ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡት። የአፍሪካን እጅግ የገዘፉ እምቅ አቅሞች ለመገንዘብ ግጭቶቿንም ለመከላከልና በአግባቡ ለመያዝ አገሮች ከአህጉሪቱ ጋር ይበልጥ መተባበር እንዳለባቸው ነው ዋና ጸሐፊ የመከሩት። የተባበሩት መንግስታት ድርጅት ዘጋቢ ማርጋሪት ባሽር ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዘው ቀርበዋል። ግጭቶች እንዳይነሱ በመከላከልና ከተጫሩም የሚያዙበትን ሁኔታ በሚመለከት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ተመሳሳይ አቋም እንዳላቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ለጸጥታ ጥበቃ ምክር ቤቱ ተናግረዋል። የአፍሪካን አቅም ማጠናከር ለዓለም አቀፍ የሰላምና የደህንነት ፈተናዎቻችን ለምንሰጠው ምላሽም ሆነ ለአፍሪካ ራሷን የመቻል ጉዳይ እጅግ አስፈላጊ ነው። ሶማሊያ ውስጥ የሸመቀውን አልሻባብን ጨምሮ በሽብር ፈጠራና በጽንፈኛ ቡድኖች አፍሪካ ላይ የተደቀነውን አደጋም ጉቴሬዥ አንስተዋል። ኢት ኢዝ ማይ ዲፕ ቢሊፍ ለአፍሪካ ህብረቱ ኃይል ለአሚሶም የሚሰጠውን ድጋፍ እንዲሁም የሶማሊያን ብሔራዊ ጦርና የፖሊስ ኃይሉን በማጠናከር አልሻባብን ማሸነፍ እንደሚቻል በጥልቅ አምናለሁ። አምስት የሳህል አካባቢ ሀገሮች ሽብር ፈጠራን ለመዋጋት የሚያስችል ጥምር ኃይል ለመፍጠር ያቀረቡትን ሐሳብና ቦኮ ሐራምን እየተጋፈጠ ያለውን የቻድ ሐይቅ ተፋሰስ ሀገሮች ኅብረ ብሔር ጦር እንደሚደግፉ ጉቴረሽ ገልጸዋል። የአፍሪካ ኃይሎች ያለበቂ ትጥቅ 跟哪？啊 በገንዘቡ ድጋፍ መመናመንም እጅግ ፈታኝ ከሆኑ ሁኔታዎች ጋር ለመፋጠጥ ተገደዋል ሲሉ የአፍሪካ ሕብረት የሰላምና የጸጥታ ኮሚሽነር እስማኤል ሸርጉይ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አመልክተዋል። ግጭቶችን ለመከላከልና ለመፍታት በሚያስችል ሁኔታ ለመያዝ እንዲሁም የሁከተኛ ጽንፈኝነትን መዛመት ለመቆጣጠር ተጨማሪ ኢንቨስትመንት እንደሚጠይቅ ሚስተር ሸርጉይ አሳስበዋል። አህጉሪቱ እየበረታ ለሄደ የረሃብ ሁኔታ መጋለጧና ረሃቡ የሚፈጠረው ሁል ጊዜ በድርቅ ምክንያት ብቻ ለመሆኑ እየተወራ ነው። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃሊ ለቀውሶቹ ኃላፊ ናቸው የሚሏቸውን ሁሉ ወቅሰዋል። እነዚህ የበረቱ ረሃቦች የተጠራቀሙ ውድቀቶች ምልክት ናቸው። ውጤታማ የሆኑ ምላሾች ደግሞ በአፍሪካ ሀገሮች በራሳቸው መጀመር አለባቸው። የአፍሪካ ሕብረት አባል መንግስታት ለዚህ ቀውስ የሚሰጡትን ምላሽ ማጠናከር ይኖርባቸዋል። ለደቡብ ሱዳን፣ ለናይጄሪያና ለሶማሊያ ለሚያስፈልገው ሰብአዊ ድጋፍ ዩናይትድ ስቴትስ የ446 ሚሊዮን ዶላር ተጨማሪ ድጋፍ እንደምትሰጥ የዛሬ ሁለት ሳምንት አካባቢ ሐምሌ አንድ ይፋ አድርጋለች። በዚህ የበጀት ዓመት ብቻ ዩናይትድ ስቴትስ ለተመሳሳይ ጉዳይ የሰጠችው ድጋፍ ወደ አንድ ነጥብ አራት ቢሊዮን ዶላር አድጓል።